voice of America። የዓለም የምግብ ድርጅት ከአራት ሚሊዮን ሕዝብ በላይ በከፍተኛ የረሃብ ችግር እየተሰቃየ ነው ወደ ተባለበት ወደ ሰሜን ኢትዮጵያ ትግራይ ክልል ያልተገደበ የእርዳታ አቅርቦት ተደራሽነት እንዲኖር ያቀረበውን ጥያቄ በድጋሚ እያደሰ ነው። የቪኦኤ ዘጋቢ ሊሳሽ ላይን ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። አልፎ አልፎ ከሚሰማው መልካም ዜና መካከል የተባበሩት መንግስታት ሰብአዊ የእርዳታ የአየር ትራንስፖርት አገልግሎት ሰላሳ የሚሆኑ የእርዳታ ሰራተኞችንና አጣዳፊ የእርዳታ አቅርቦት በክልሉ ዋና ከተማ መቀሌና ወደ ተለያዩ የትግራይ አካባቢዎች ማጓጓዙን የዓለም ምግብ ድርጅት አስታውቋል። ባለፈው ሐሙስ ያረፈው የመንገደኞች አውሮፕላን አንድ ወር በተጠጋ ጊዜ ውስጥ በክልሉ ለመጀመሪያ ጊዜ ያረፈ አውሮፕላን መሆኑን ተመልክቷል። ወደ ትግራይ የሚደረገው የመንገደኞች በረራ የተቋረጠው እንደ አውሮፓ አቆጣጠር ሰኔ 23 ሲሆን ያ የሆነው የኢትዮጵያ መንግስት ለስምንት ወራት የዘለቀውን ጦርነት አስመልክቶ የተናጥል ተኩስ አቁም ከማስታወቁ በርካታ ቀናት በፊት ነው። የትግራይ ተዋጊዎች መቀሌንና አውሮፕላን ማረፊያውን የተቆጣጠሩት ወዲያው ነበር። የዓለም ምግብ ድርጅት ቃል አቀባይ ቶምሰን ፊሪ እንደሚሉት በእቅዱ መሰረት ድርጅታቸው የተባበሩት መንግስታት ሰብዓዊ አየር አገልግሎትን በሳምንት ሁለት ጊዜ ለማመላለስ ችሏል። ያ መሆኑ ወደ ትግራይ የሚገቡና የሚወጡ የሰዎችና የአነስተኛ የጭነት አቅርቦቶችን ለማመላለስ ያስችላል። ይሁን እንጂ ይላሉ ፊሪ ይህ መልካም ዜና ቢሆንም ሌላ ጥሩ ያልሆኑ አንዳንድ ዜናዎችም አሉ። በክልሉ ያለው የሰብዊ ምላሽ፣ የምግብ አቅርቦት አለመኖር፣ የሌሎች ሰብአዊ መገልገያዎች እጥረት፣ የግንኙነት አገልግሎት ውስንነትና የስርጭት አቅርቦት መስመሮች ያለመኖር ጉዳይ የዓለም ምግብ ድርጅትን በእጅጉ ያሳስበዋል። አስቸጋሪ ሁኔታዎች ቢኖሩም የዓለም ምግብ ድርጅት ባለፈው ወር ውስጥ በደቡብና ሰሜን ምዕራብ ትግራይ ለሚኖሩ ከ370 ሺህ በላይ ለሚሆኑ ሰዎች የምግብ እርዳታ ለመስጠት ችሏል። ፊሪ እንደሚሉት የዓለም ምግብ ድርጅት በሰሜን ምዕራብ ትግራይ ላሉት ወደ ሰማንያ ሺህ ለሚደርሱ ተጨማሪ ሰዎችም በመጪዎቹ ቀናት እርዳታውን ለማዳረስ ተስፋ ማድረጉን ገልጠዋል። ይህን ማድረግ የሚቻል ቢሆንም በሚሊዮኖች ለሚቆጠሩ የትግራይ ሰዎች ህይወት አደን የምግብ እርዳታ ለማቅረብ ፈጣን ነፃና ያልተገደበ ተደራሽነት ያስፈልጋል ብለዋል። የተባበሩት መንግስታት የምግብ ደህንነት ባለፈው ሰኔ ባወጣው ትንበያ መሰረት ከሐምሌ ወር ጀምሮ ከ400,000 ሰዎች በላይ በአጣዳፊና አስከፊ የረሃብ ደረጃ እንደሚገኙ ማስታወቁንም አመልክተዋል። አሁን ያለውንም ሁኔታ እንደሚከተለው ይገልጻሉ This is a conflict that is... ስ ይህ ግጭት ከስምንት ወራት በላይ ያስቆጥረዋል። ሰዎች ሰብላቸውን አልሰበሰቡም። አብዛኞቹ ለመዝራት አልቻሉም። ምንም የተረፋቸው ምግብም የለም። ያጠራቀሙት እህልና ዘር ተዘርፎባቸዋል። ሌሎችም ተፈናቅለዋል። አንዳንዶቹ እንዲያውም ብዙ ጊዜ ነው የተፈናቀሉት። ያሉበት ሁኔታ ጥሩ አይደለም። አባሎቻችን ነገሮች እጅግ የከፉ መሆናቸውን እየነገሩኝ ነው። የተመጣጠነ ምግብ እጥረቱ እጅግ ከፍተኛ እንደሚሆን ይጠበቃል። ፊሪ የዓለም ምግብ ድርጅት በትግራይ ችግር ላይ ያሉ 2.1 ሚሊዮን ሰዎችን ለመርዳት አቅዷል ሲሉ ተናግረዋል። አክለውም የዓለም ምግብ ድርጅት የሚያጓጉዛቸው ምግብና አስፈላጊ አቅርቦትን የጫኑ ሌሎች 200 የከባድ ጭነት ተሽከርካሪዎች አጎራባች ክልል በሆነው አፋር ዋና ከተማ ሰመራ ውስጥ በመጠባበቅ ላይ እንደሚገኙም ገልጸዋል። የዓለም ምግብ ድርጅት ባለፈው እሁድ በአፋር በኩል የሚያጓጉዛቸውን እርዳታዎች በጫኑ ተሽከርካሪዎች ላይ በተፈጸመ ጥቃት በአፋር መስመር የሚያደርገውን የእርዳታ አቅርቦት ለጊዜው እንዲገታ ማድረጉን አስታውቋል። የድርጅቱ ቃል አቀባይ ፊሪ የጸጥታው ሁኔታ ዋስትና እንዳገኘ እርዳታዎቹም ወደ ትግራይ መጓጓዝ እንደሚጀምሩ ተናግረዋል።